ህዝባዊ ወያኔ ሀርነት ትግራይ ህወሀት በአፋር በኩል ሰመራ፣ አበዓላ፣ መቀሌ ኮሪደርን መሰረት አድርገው የሚገባው የእርዳታ ቁሳቁሶች ላይ እንቅፋት ላለመፍጠር የአፋር ክልልን ሙሉ በሙሉ ለቀው መውጣታቸውን እየገለጹ ነው። ይሁን እንጂ የአፋር ሰብዓዊ መብቶች ድርጅት ፕሬዝዳንት ጋዓዛ አህመድ ለዶቼ ቬሌ እንደገለጹት የህወሀት ኃይሎች ለወራት ተቆጣጥረውት ከቆዩት አንጻር ከበርካታ አካባቢዎች ለቀው በወጡም አሁንም ቀላል ማይባል ቀበሌያትን አለመልቀቃቸውን አመልክተዋል። መጋሌ ላይ ወደ ሶስት ቀበሌዎች ላይ አሉ። ኮለባም እንደዚ ወደ ሁለት ቀበሌ ላይ ያሉ። በራህሌም ላይ እንደዚሁ ደግሞ ወደ ሁለት ቀበሌዎች ላይ ነው ያሉት። ወጣ ብለው ጠረፍ ላይ ያሉ ቀበሌዎች ላይ መሽገው ያሉበት ሁኔታ ነው ያለው። ይሄ ሙሉ በሙሉ ለቋል የሚባልበት ደረጃ ላይ አይደለም ያለ። በራህሌ ላይ ቡሬ ተብሎ የሚጠራ አካባቢ ላይ ነው ያለው። በጣም ዲፕ ወደ ውስጥ የገባ ነው። እንደዚሁም አበአላ ላይ ብቻም ወደ ሁለት ቀበሌ ደግሞ ያው ለነሱ ጠረፍ የሚጠጋ ናቸው፣ ግን ያስተዳደረው ወሰን የሚያነሱበት ቦታዎች አይደሉም። ከፍታ ቦታዎችን ይዞ ወደፊት እንዲሁም ጦርነትን ለመግፈት እቅድ ባለው በሚመስለን መልኩ ነው ያለው። ምክንያቱም የዲፕሎማሲ ጫና በመፈጠሩ ምክንያት ያንን ለመቀነስ ያደረጉት አይነት ነገር ነው የሚመስለው። እንደተባለው ከአሁን በፊት ለቀናል ብለው ብዙ ወረዳዎችን ያለቀቁበት ሁኔታ የነበረው አሁን ግን ሲሪየስ የሆነ የውጭ ተጽዕኖ ስላለባቸው እና የሚፈልጉት እህል እስከሚገባ በሚመስላል አይነት መልኩ ነው ያሉት። በአላን ለመያዝ መጀመሪያ ድብደባ ሲያደርጉ ከነበሩ ቦታዎች ላይ ነው ሆኖ አሁንም ከባድ መሣሪያቸውና ኃይላቸው ሰብስበው ያሉት ከጥር አጋማሽ ጀምሮ በጦርነት ላይ ካለው የአፋር ዞን ሁለት አንዱ ወረዳ ከሆነው እረብቲ ተፈናቅለው የቆዩት ሌላው የአካባቢ ነዋሪ እንደሚሉት የእህዋት ኃይሎች ከበርካታ ስፍራዎች የወጡት አንድም ቀን ጦርነት ሳይቋረጥ ነው። ጋሌ አራዱ እና ሂድ የሚባል ቀበሌዎች አሉ። በራህላ ደግሞ አሰዳ እና ሐንቲ ቡላ የሚባል ቀበሌዎች ላይም አሉ። እንደዛ ካልሆነ በስተቀር ከሌሎች አካባቢዎችም ወጥተዋል ማለት እንችላለን። ጦርነቱ የቆመበት አንድም እለትም አልነበርም እና በራሳቸው ጊዜ ነው ለማለት አያስደፍርም። ከደረሰባቸው ፍሳራ አንፃር አላማቸውን ሳይሳካላቸው ፍቅር ነው ነው። የአፋር ሰብአዊ መብቶች ድርጅት ፕሬዚዳንት አቶ ጋአዝ አህመድ በበኩላቸው በቱ ያለፈው ሳምንት ሶስት ቀንም ጭምር እየተደረገ ስልታዊ መፈግፈግ ነበር ሲያደርጉ የነበሩት። የተለያዩ ቀበሌዎችን በተለያዩ ጊዜ ነው የለቀቁት። ምክንያቱም አንደኛ የአፋር ታጋዮችም የጉሪላ ፋይተር አይነት ጦርነት ነው ሲያደርጉ የነበሩት። ምክንያቱም ከፍተኛ የሆነ ኃይል ነው ያላቸው፣ ከፍተኛማ የሆነ መሳሪያ ነው ያላቸው። በነብሱ ከፍ መሳሪያ ስለሆነ በዛ አካባቢ ላይ እንትን የሚሉት ያው መንግስትንም ከአሁን በፊት ሲጠይቁት በነበረው መልኩ ምንም አይነት እርዳታ ባለማድረጉ ምክንያት ቦታዎችን የማስለቀቅ አይነት ነገር ነው የነበረው። አስራ አምስት ቀን በላይ አልፏቸዋል ለቀን ወተናል በሰላም ይወጣ ነው የሚሉት። ግን እስካለፈው ሶስት አራት ቀናት በረሃሌ፣ በኮነባ በዓላ ላይ ጦርነቶች ነበሩ። የህወሓት ቃል አቀባይ አቶ ጌታቸው ረዳ የትግራይ ሰራዊትን ከአፋር ክልል ማስወጣት ያስፈለገው የሰብአዊ እርዳታ ትግራይ ክልል እንደ ልብ ሊገባ ይችላል የሚል ተስፋ ስላላቸው መሆኑን የሮይተርስ ዘገባ ያሳያል። አቶ ጋዝ አህመድ ግን ግልጽ አይደለም ይሄ ለምሳሌ አንድ የውጭ ጋዜጣ ላይ ያየሁት ነገር ክረምት እስከሚገባ ድረስ ከዛ በኋላ ላይ ድሮን አይንቀሳቀስም ከባድ መሳሪያዎችን መንግስት እንደፈለገ ሊያንቀሳቀስ አይችልም። በክረምት ተጨማሪ ጦርነትን ይከፍታሉ የሚል ጽሁፎች ወጥተዋል። ወደፊትም ቢሆን እንኳን አዳጋች በሆነበት ሁኔታ ነው አካባቢያውን ጥሎ የሄዱትና ምንም አይነት ዋስትና የሌለበት ሁኔታ ነው ያለው። የፌዴራል መንግስት የሰብአዊ እርዳታ ትግራይ ክልል ያለምንም ችግር እንዲገባ የተኩስ አቁም በማወጅ የትግራይ ኃይሎች በወረራ ይዘዋል ካላቸው የአፋርና አማራ ክልሎች አጎራባች አካባቢዎች እንዲወጡ መጠየቁ አይዘነጋም። ህወሓት በበኩሉ በወቅቱ አዎንታዊ ምላሽ መስጠቱን ቢያሳውቅም ለሳምንታት ጦሩን እርዳታው ከሚገባበት አፋር ክልል ሳያስወጣ ሳምንታት ተቆጥረዋል። የመንግስት ኮሚኒኬሽን አገልግሎት ከሶስት ቀናት በፊት ባወጣው መግለጫም የትግራይ ኃይሎች ከአፋርና ከአማራ ክልሎች ሙሉ በሙሉ ለቀው እንዲወጡ በመጠየቅ ወደ ትግራይ የሄዱና ያልተመለሱ ከአንድ ሺ በላይ የጭነት መኪኖች እንዲመለሱና ዓለም አቀፉ ማህበረሰብ ጫና እንዲያደርግም ጠይቆ ነበረ። የህወሓት ኃይሎች በአፋር ክልል ዞን ሁለት የሚገኙ አባዓላ፣ መጋሌ፣ እረብቲ፣ ኮኖባ እና በራሀይሌ የተባሉ ስድስት ወረዳዎችን በቁጥጥራቸው ስር መዋል የጀመሩት በጥር ወር አጋማሽ ላይ ነበረ። ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።